አላጌ እርሻ ቴክኒክና ሙያ ማሰልጠኛ መምህራንና የኮሌጁ ማህበረሰብ አባላት ማህበራዊና ሌሎች በርካታ ችግሮች አሉብን ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። ኮሌጁ በበኩሉ ችግሮች መኖራቸውን አምኖ መፍትሄ ለመፈለግ እየተሰራ ነው ብሏል። ፀሐይ ዳምጠው ተጨማሪ ልካለች። የአላጌ እርሻ ቴክኒክና ሙያ ኮሌጅ መምህራንና ማህበረሰብ የማህበራዊና የደህንነት ችግር እንዳለባቸው ተናግረዋል። ዶክተር ጋሩምሳ ቱምሳ የኮሌጁ መምህር ናቸው። በኮሌጁ ውስጥ ሰብአዊም ሆነ ዲሞክራሲያዊ መብት አይከበርም ሲሉም ተናግረዋል። በአሁኑ ጊዜ ሁሉም ዜጋ በአፍ መፍጫ ቋንቋ የትምህርት ዕድል ማግኘት አለበት ነው ብለው በዚህ ግግም እስካሁን ድረስ በአማርኛ ብቻ ነው ያለው። ከመዋለ ህጻናት እስከ ሁለተኛ ደረጃ ድረስም ያለን መምህራን ጥያቄውን እያቀረብን ነው። ፈርማችሁ አምጡ በፍርማ በኩል አስገብተናል። እየተጠየቀ ያለ ጉዳይ ነው። አንድ ዜጋ የመምረጥም ሆነ የመመረጥ እድል ማግኘት አለበት። በዚህ ግቢ ውስጥ ወይም በዚህ ኮሌጅ የሚኖሩ ነዋሪዎች ይህንን እድል አላገኙም። መርጦም ተመርጦም የመሳተፍ እድል አላገኙም። እም እዚህ አንድ ምርጫ አሳልፍ ያለው ግን ምን የመረጠ ሰው የለም። አላጌ እርሻ ቴክኒክና ሙያ ኮሌጅ አራት ሺህ ሄክታር መሬት ላይ ያረፈ ሲሆን ሰባ አምስት በመቶ በኦሮሚያ ክልል ውስጥ ይገኛል ሀያ አምስት በመቶ ደግሞ በደቡብ ክልል የሚገኝ ሲሆን ኮሌጁ በሁለቱም ክልል አይተዳደርም፣ በፌደራል መንግስት ነው የምተዳደረው ይላሉ የኮሌጁ መምህራንና ማህበረሰብ። በኮሌጁ ውስጥ የሚገኙ መምህራን፣ ተማሪዎችና የኮሌጁ ሌሎች ሰራተኞች ደህንነት ያሰጋል፣ ይዘረፋሉ፣ ወጥቶ መግባት ከባድ ነው ያሉት ደግሞ መምህር አዱኛ ናቸው። ተማሪዎችም ተጠቂ ናቸው፣ መምህራንም ተጠቂ ናቸው። ይህንን የሚከላከል ላት። ምክንያቱም አሁን ተማሪ ከውጭ ለሚገቡት በጣም ተጋላጭ ናቸው ግቢ ወደር የለውም። የዋስትና መፍትም የላቸውም። ተማሪዎች አሁን ማየት ቁ ሁና ነው ተማሪዎች ያ ያለው በተለይ ሴቶች በጣም ተጠቂ ናቸው። አሁን እየተደፈሩ ነው የሚገኙ መምህራኖች ደግሞ እየተዘረፉ ነው የሚገኙ። አሁን ሌባዎች ደግሞ ማነው የሰረቀ አካል ደግሞ በእጅ በፍንጅ ተይዞ እራሱ በሽንግል ና እንድንለቀቅ ሁኔታዎቹን እያመቻቹ ነው የሚገኝ እና ደግሞ በጣም አሳሳቢ ነገር ነው እየፈጠረ ያለ የግቢው ማህበረሰብ በማህበራዊ እና ኢኮኖሚያዊ ጉዳዮች የተጎዱ ነው የሚሉት ዶክተር ጋሮምሳ በኮሌጁ ግቢ ውስጥ የሚመረተውን ምርት ገዝቶ ለመጠቀም እድሉን እንዳላገኙ ተናግረዋል። ግቢ ውስጥ የሚመረቱት አንዳንድ ምርቶች አሉ። እነሱን ለመምህራን መድረስ ሲገባው አንደኛ መምህራን በማስተማር ስራ ላይ እያሉ ነው ሽያጩ የሚካሄደው። ሁለተኛ ደግሞ ከመምህራን መኖሪያ ቤት በጣም ርቆ ነው ያለው ቦታው። ስለዚህ መምህራን በምሸጥበትም ጊዜ ደግሞ በጣም ብዙ ከሌላ ቦታ መጥቶ የሚገዙ ነጋዴዎች ስላሉ ሰልፉም ድብድብ ስለሚመስል የመግዛት እድልን አያገኙም መምህራን። ሌላ ደግሞ የትራንስፖርቴሽን ችግር ስላለ አንድ ሰው ሳይበላ መኖር ስለማይችል የግብ ለሚገኙ የሚያስፈልጉ በጣም ሩቅ ቦታ ነው ሄዶ ተመሳሳይ አጋርፋ ኮሌጅን ብንመለከት ተመሳሳይ ኮሌጅ ነው፣ የግብርና ኮሌጅ ነው፣ በፌደራል ስር የሚተዳደር ኮሌጅ ነው። እነሱ ለመምህራን ባስ ተመድቦ ሄደው የሚያስፈልጉትን ነገር በነጻ የመገብየት እድል አላቸው። እኛ ይህንን እድል ለምን አይመቻችልንም ብለን ብዙ ጊዜ ብንጠይቅም እስካሁን መፍትሄ ያላገኝንም። ያላገ እርሻ ቴክኒክና ሙያ ኮሌጅ ምክትል ዲን ዶክተር ፈየላ ጫላ ለተነሱት ቅሬታ መልስ ሰጥተዋል። አገኘውም በሚል የቀረቡት ሰዎች በጽሁፍ በአካል መጥቶ የጠየቀን የለም። እስከኔ እስካውለሁበት ማኔጅመንቱ ድረስ መጥቶ ይሄ ነገር ይደረግልን ብሎ ያቀረበ የለም። ከዚህ አንጻር ቢቀርቡ እኛም የሚመለከተውን አካል አነጋግረን ጉዳዩን ለማሰብ ዝግጁ መሆናችንን ለመግለጽ ይፈልጋለን። የኮሌጁ መምህራንና ሰራተኞች በሀገር አቀፍ ምርጫ ላይ ተሳትፎ እንደማያውቁም ተናግረዋል። ዶክተር ፈየራ አክሎ የደህንነት ችግር ላይ ትኩረት ተሰጥቶ ይሰራል ብሏል። እውነት ነው፣ በአካባቢው ውስጥ አንዳንድ ችግሮች ይታያሉ። ያንን ስጋት በየጊዜው እንከታተላለን። ጥቆማዎች ሲደርሱ ትንኮሳዎች ሱ አፈጣኝ ያንን ክትትል አድርገን ጉዳዩ እንድቋጭ እናደርጋለን። አንዳንድ ጊዜ ሌብነት፣ ስርቆት ይከሰታል። ተማሪዎች የመንገድ ላይ ማስፈራራት ይከሰታል። በአሁኑ ሰዓት ሶስት የጥበቃ ጸጥታ አካላት አሉ። የፌዴራል ፖሊስ አለ፣ ደቡብ ፖሊስ አለ፣ እንዲሁም የጥበቃ አለን። እነዚህ ተቀናጅተውና ተደራጅተው እየጠበቁ አሉ። በመምህራንና በኮሌጁ ማህበረሰብ ሬታዎች በተደጋጋሚ ተነስቷል። ችግሮቹን ለመፍታት ከሚመለከተው አካል ጋር እየተነጋገርን ነው ብሏል ዶክተር ፈየራ ጫላ የኮሌጁ ምክትል ዲን። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ።